The voice of a የኬንያ ወጂር ፍርድ ቤት በሕገ ወጥ መንገድ ኬንያ የገቡ ሰላሳ አምስት የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። ኢትዮጵያውያኑ የተያያዙት ባለፈው አርብ ሲሆን ወጂር ፍርድ ቤት ቀርበው እያንዳንዳቸው ሃምሳ ሺህ የኬንያ ሽሊንግ አሊያም የአንድ ወር እስራት ቅጣት ተፈርዶባቸዋል። የኬንያው ዘጋቢያችን ገልሞ ዳዊት አጭር ዘገባ ልኳል። ባለፈው አርብ 35 ኢትዮጵያውያን ፍልሰተኞች ኬንያ ሰሜን ምስራቅ ቡና በመባል ቦታ በኬንያ ፖሊስ ቁጥጥር ስር እንደዋሉ ተዘግቧል። ፍልሰተኞቹ የተያዙት በሕዝብ ጠቁማ ሲሆን ዛሬ ፍርድ ቤት መቅረባቸው ታውቋል። በችሎቱ የነበረ ጋዜጠኛ ብሩዋን ማኮንግ በእያንዳንዳቸው ላይ የተላለፈውን ቅጣት ገልጾልናል። ፍርድ ቤቱ እያንዳንዳቸው 50 ሺህ ሺሊንግ እንዲከፍሉ ወይም በአንድ ወር ሥርዓት እንዲቀጡ ትእዛዝ አስተላልፏል። ሐምሳ ሺውን መክፈል የቻለ ማንም ሰው ወዲያው ወደ ሀገሩ እንዲመለስ ይደረጋል። ከሌላቸው የአንድ ወር እስራት ጊዜውን መጨረስ ግድ ይሆንባቸዋል። ከዚያ በኋላ ነው ወደ ሀገራቸው መመለስ የሚችሉት። ማኮንጋ አክለው ፍልሰተኞቹ በኦሮሚያ ክልልና በኢትዮጵያ ሶማሌ ድንበር አካባቢ ከሚካሄደው ግጭት ሸሽተው ወደ ኬንያ እንደመጡ ለችሎት መናገራቸውን ለአሜሪካ ድምፅ ገልጸዋል። ሆኖም ኢትዮጵያውያኑ ጥገኝነት ፍለጋ ወደ ኬንያ እንደመጡ የገለጹት ነገር የለም። ዛሬ ፍርድ ቤት ቀርቦ ውሳኔ የተላለፈባቸው የኢትዮጵያውያን ፍልሰተኞች በወጣትነት እድሜ ክልል የሚገኙ በሙሉ ወንዶች መሆናቸውም ታውቋል። ጋዜጠኛ ማኮንግ በኬንያ ወጅር ግዛት ብዙ የኢትዮጵያ ፍልሰተኞች በተደጋጋሚ በፖሊስ ቁጥጥር ስር እንደሚውሉ ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ